ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ131 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያስተላልፈውን ልዩ የግማይ ሰዓት ፕሮግራም አሁን ጀመረ። ኢህአዴግ ከመገናኛ ብዙሀን ጋር ለመስራት ወስኛለሁ አለ። ስራችን ግልጽ እንዲሆን ከተፈለገ የመንግስትም ሆኑ የግል መገናኛ ብዙሀን ሚዛናዊ ዘገባዎችን ማቅረብ አለባቸው፣ መገናኛ ብዙሀን ለማንኛውም የውጪ ወይም የአስተሳሰብ ተጽዕኖ መጋለጥ የለባቸውም ሲሉ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናግረዋል። አቶ ኃይለማርያም ከመገናኛ ብዙሀን ጋር ለመስራት አለው ያሉትን የመንግስታቸውን እቅድ አስመልክቶ በተናገሩት ዙሪያ የመገናኛ ብዙሀኑ አባላት አስተያየት ሰጥተዋል። ሁሉንም በተከታታይ በዕለቱ አብይ ርዕስ አካተን ይዘን ቀርባለን። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዛሬ ማክሰኞ ጥቅምት 9 2008 ዓ.ም ስርጭታችንን ከዋሽንግተን ዲሲ ስቱዲዮ 7 ይዘን ቀርበናል። አስተናጋጃችኋሉ አከበደ ነኝ። ጽዮን ግርማ ፕሮግራሙን ትመራልናለች። ስኬፕሴስክ ስርጭቱን ያቀላጥፍልናል። አሁን ለቀዳሚው የሰዓቱ የዓለም ዜና አዲሱ አበበ። ይቅርታ እንደምን አመሻችሁ አድማጮች የኮንጎውን ፕሬዝዳንት ዴኒስ ሳሶንጎሶን በስልጣን ለማቆየት የሚካሄደውን ውሳኔ ህዝብ የተቃወሙ ሰልፈኞች ከፖሊስ ጋር ተጋጩ። ፖሊስም አስለቃሽ ጋዝ በመርጨት ለመበተል መሞከሩ ተገልጧል። ተቃዋሚ ሰልፈኞቹ ጎማ በማቀጣጠልና የዋና ከተማይቱን ብራዛቪል ዋና ዋና መንገዶች በመዝጋት ግጭቱን ያባባሱ መሆኑም ታምቋል። በዚሁ ግጭት የስልክ አገልግሎቶችም ተቋርጠዋል ተብሏል። ኮንጎ ባለፈው እሁድ ነበር ዴኒስ ሳሶንግ ወይሶን እንደሌላ ተጨማሪ ጊዜ ለማቆየት ህገ መንግስቱ ከሚፈቅደው ውጪ ውሳኔ ህዝብ ያካሄደችው። በተጨማሪም ሰባ አመት የሚለውን የእጩ ፕሬዚዳንት ተወዳዳሪ እድሜ ገደብ የሚቃረን ውሳኔ መሆኑ ታውቋል። ትናንት ሰኞ ማዕከላዊ ሶማሊያ ውስጥ በደረሰ ግጭት ቢያንስ 14 ሰዎች ሞተው ሌሎች ሀያ መቁሰላቸውን የአይን ምስክሮችና ባለስልጣናት አስታወቁ። ተቀናቃኝ የጎሳ ሚሊሻዎች በቀሰቀሱት የመንደር ውስጥ ግጭት በዴርዌ ከተማ ውስጥ መነሾውም ከቀረጥ አሰባሰብ ጋር የተገናኘ እንደሆነ ምስክሮች አመልክተዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በእስራኤልና በፍልስጤማውያን ግዛቶች ባደረጉት የሁለት ቀናት ጉብኝት ለሳምንታት የተካሄደው ደም ያፋሰሰ ግጭትና ሁከት አብቅቶ ሰላምና መረጋጋት እንዲሰፍን ጥሪ ያቀረቡ ጉብኝቴ በእስራኤልና በፍልስጤማውያን መካከል ያለው አደገኛ የአመፅ ሁኔታ መባባስ ዓለም አቀፍ ትኩረት ብቻ ሳይሆን ስጋትንም እንደ ደቀነ አመላካች ነው ያሉት ሚስተር ባን፣ አፋጣኝ መፍትሄ ካልተገኘም የተባባሰ ሁኔታ መፈጠሩ የማይቀር ነው ብለዋል። ዋና ጸሐፊው ይህን የተናገሩት የእስራኤሉን ፕሬዚዳንት ሪቨን ሪቭሊን ዛሬ ማክሰኞ ኢየሩሳሌም ውስጥ ካነጋገሩ በኋላ ለጋዜጠኞች በሰጡት መግለጫ ነው። ከኮሪያ ጦርነት ጀምሮ ከዘመዶቻቸው ተለያይተው የቆዩ በአብዛኛው አረጋውያን የሆኑ ወደ አራት መቶ ያህል ደቡብ ኮሪያውያን በዛሬው እለት ሰሜን ኮሪያ መግባታቸው ተነገረ። የቀይ መስቀል ባንዲራን በማውለብለብ በአውቶቡስ ሆነው የሚጓዙት እነዚሁ ደቡብ ኮሪያውያን የሰሜኑ ድንበር የሚገኝበትን የማውንት ኩምጋንግ ነቁጣን ከማቋረጣቸው አስቀድሞ ከፍተኛ የጸጥታ ክትትልና ጥበቃ በሚደረግበት በደቡብ ኮሪያው የጎሲዮንግ ከተማ ለሚደረገው ፍተሻ መቆማቸውም ታውቋል። ወደ ሰሜኑ የሚያምሩት ኮሪያውያን የተለያዩ ስጦታዎችን ለዘመዶቻቸው የያዙ እንደሆኑም ታውቋል። በመጨረሻም ካናዳ ትናንት ቀጣዩን ጠቅላይ ሚኒስትር መረጠች። የሊበራል ፓርቲው ጀስቲን ትሩዶ ናቸው ምክር ቤታዊውን ምርጫ በድል የተወጡት። የካናዳው ምርጫ ኮሚሽን ይፋ ባደረገው ውጤት መሠረት የሊበራል ፓርቲ አባላት 338 መቀመጫዎች ያሉትን ምክር ቤት በ184 መቀመጫዎች ሲያሸንፉ ስልጣኑን የሚለቀው የጠቅላይ ሚኒስትር ስቴፈን ሃርፐር ወግ አጥባቂ ፓርቲ 99 መቀመጫዎችን ያገኘው፣ ግራ ዘመሙ አዲሱ የዲሞክራሲያዊ ፓርቲ ደግሞ በ44 መቀመጫዎች ሦስተኛ ሆኗል። ለሰዓቱ ያለን ዜና በዚሁ አበቃ። አዲስ አበበ ለዜናው አመሰግናለሁ። ከሚስፈስ ሰዓት ላይ በሚቀርበው መደበኛ ስርጭታችን ሰፋ ካለው የሰዓቱ የዓለም ዜና ዝርዝር ጋር ይመለሳል። አድማጮች አሁን ለምሽቱ ቀዳሚ ወደሆነው ሆነው የዕለቱ ኢህአዲግ ከመገናኛ ብዙሀን ጋር ለመስራት ወስኛለሁ አለ። ስራችን ግልጽ እንዲሆን ከተፈለገ የመንግስትም ሆኑ የግል መገናኛ ብዙሀን ሚዛናዊ ዘገባዎችን ማቅረብ አለባቸው መገናኛ ብዙሀን ለማንኛውም የውጭ ወይም ያስተሳሰብ ተጽዕኖ መጋለጥ የለባቸውም ያሉት የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ይህን የተናገሩት ከሀገር ውስጥም ሆነ ውጭ ሀገር የመገናኛ ብዙሀን ጋር ለመስራት በፓርቲያቸው ኢህአዴግ ጉባኤ ጭምር መወሰናቸውን ባስታወቁበት ወቅት ነው። ኃላፊነት በተሞላበት ሁኔታ እስከሄድን ድረስ ሁላችንም ተጠቃሚዎች እንሆናለን ብለዋል አቶ ኃይለ ማርያም። ሰሞኑን ከመንግስት መገናኛ ብዙሀን ጋር ያደረጉት ቃለምልልስ ሌሎች ርዕሰ ጉዳዮች የተዳሰሱበት ነው። ጠቅላይ ሚኒስትሩ በዚህ ቃለምልልስ ከጎረቤት አገሮች ጋር ስላላቸው ግንኙነትም ተናግረዋል። የኤርትራ መንግስት አሁንም የኤርትራን መንግስት አሁንም በማተራመስ ባሉት ወንጅለዋል። ደቡብ ሱዳንም በተመለከተም ኢትዮጵያ ከመንግስትም ሆነ ከተቃዋሚ ሳቶ ግን ታደራድራለች ሲሉ ተናግረዋል አቶ ኃይለማርያም። ለዝርዝሩ እስክንድር ፍሬው ከአዲስ አበባ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰሞኑን ከኢትዮጵያ ብሮድካስቲንግ ኮርፖሬሽንና ከዛሚ ኤፍኤም ሬዲዮ ጋር ያደረጉት ቃለ ምልልስ የተለያዩ ርዕሰ ጉዳዮች የተዳሰሱበት ነው። የመረጃ ነጻነትን የተመለከተው ጥያቄ ከእነዚሁ መካከል ይጠቀሳል። የመረጃ ነጻነትን አስፈላጊነት ያመነው መንግስታቸው ቀደም ሲል ያወጣው ሕግ መኖሩን ጠቅላይ ሚኒስትሩ አስታውሰዋል። ስራችን ግልጽ እንዲሆን ከተፈለገ የመንግስትም ሆኑ የግል ሚዲያዎች ሚዛናዊ የሆኑ ዘገባዎችን ማቅረብ አለባቸው ብለዋል። መገናኛ ብዙኃን ለማንኛውም የውጭ ተጽዕኖ ወይም የአስተሳሰብ ተጽዕኖ መጋለጥ እንደሌለባቸውም አሳስበዋል። ሙያዊ ስነ ምግባራቸውን ጠብቀው እስከሰሩ ድረስ ግን መንግስታቸው ለመተባበር ዝግጁ መሆኑን አመልክተዋል። ከዚህ አንጻር ከሀገር ውስጥም ሆነ ከውጭ መገናኛ ብዙኃን ጋር ተባብሮ ለመስራት መንግስታቸውና ፓርቲያቸው ከውሳኔ ላይ መድረሱንም አስታውቀዋል። ይሄ ኃላፊነት በተሞላበት ሁኔታ እስከሄድን ድረስ ሁላችንም ተጠቃሚዎች ነን የምንሆነው። ከዚያ አኳያ የመንግስት ኃላፊዎች ለማንኛውም አይነት ሀገራዊም የውጭ ሚዲያ የመንግስትን ስራ በአግባቡ የማስረዳትና ግልጽ የማድረግ ሚዲያዎች ደግሞ ይሄን ተቀብለው ኃላፊነት በተሞላበት ሁኔታ እውነታውን ሳያዛቡ ለሕዝቡ የሚገልጹበት ጠንካራውን ጠንካራ ደካማውን ደካማ ብሎ የሚያቀርቡበት ይሄ ሲባል የነሱ ነጻነት ተጠብቆ ማለት ነው። የትንተና የማካሄድ ነጻነታቸው እንደተጠበቀው ነው። ትንተናው የተሳሳተ ከሆነ ደግሞ ሌላ ትንተና ሌላው ደግሞ እየሰጠ እየሄዱ የሚሄዱበት ነገር ግን ጉዳት የማያስከትል መሆኑን እያረጋገጡ መሄድ አስፈላጊ ይሆናል። ይህ እስከሆነ ድረስ ለዲሞክራሲያችን፣ ለእድገታችን ከፍተኛ አስተዋጽኦ ያበረክታል። ህዝቡም እንዲሳተፍ ያደርጋል በማስተካከሉም ይሳተፋል። በልማቱም ይሳተፋል። ስለዚህ ከእናንተ ጋር ለመስራት በፓርቲ ጉባኤያችንም ላይ በግልጽ አስቀምጠናል። በጽሁፎቻችን እናወስነናልም። በክቡር ፕሬዚዳንቱ የመንግስትን አቋም በሚመለከት ጽሁፍም ላይ ንግግርም ላይ በግልጽ ተቀምጧል። አሁን ከእናንተ ጋራ የምናደርገውም ውይይት ከዚሁ የመነጨ ነው እና ወደፊትም ይቀጥላል። ይህም ሆኖ መገናኛ ብዙሀን ኃላፊነት በተሞላበት ሁኔታ ስራቸውን ሊያከናውኑ እንደሚገባ ነው ጠቅላይ ሚኒስትሩ ያሳሰቡት። ጥሩ ነገሮችንም በአንድ በኩል እያሳወቁ ጉድለቶች እንዳይደገሙም ወደፊት ደግሞ እንዲሻሻሉ ሊያደርግ በሚችል ገንቢ በሆነ ሁኔታ መገናኛ ብዙሀን ከህዝቡ ጋራ ማገናኘት አለባቸው። የመንግስት ስራውን ማገናኘት አለባቸው። ህዝቡ እንዲያውቅ ማድረግ አለባቸው። በዚህ ዙሪያ አብረን ብንሰራ ተጠቃሚዎቹ እኛ ነን። መገናኛ ብዙሀኖች ብቻ አይደሉ። እነሱ ስራቸውን ይሰራሉ። እኛ ደግሞ ከህዝቡ ጋር በመድረሳችን ተጠቃሚዎች ነን። ይሄ ማለት የመንግስትን ጥሩ ጎን ብቻ ያድርግ ማለት አይደለም። የመንግስት ጉድለትንም ጭምር ማሳወቅ አለበት ለህዝቡ። አንዳንድ ጊዜ ግን ጥንቃቄ የሚያስፈልገው ነገር እንዳለ ግን እናንተም መገንዘብ ያለባችሁ ነገር አለ። ከሙያ መስመር ከሙያ ፍላጎት እና ሙያተኝነት ከሚያስገድደው መስፈርት ወጣ ብሎ የግል ስሜትን ለህዝብ ማድረስ ግን ሁሉንም ሰው ይጎዳል፣ መንግስትንም ይጎዳል፣ ህዝቡንም ይጎዳል፣ ሚዲያውንም ራሱን ይጎዳል። ስለዚህ ይህን ለእናንተ ነው የምተወ። ጠቅላይ ሚኒስትር ኃይለማርያም በዚሁ ቃለ መጠይቅ ከጎረቤት ሀገራት ጋር ያለውን ግንኙነት በተመለከተ አብራርተዋል። የኤርትራ መንግስት አሁንም ከማተራመስ ተግባሩ አልተቆጠበም ብለዋል። መንግስታቸው ተመጣጣኝ ጽፋ እርምጃ በመውሰድ አቋሙ እንደሚቀጥል ጠቁመዋል። ይህ አቋም ሊቀየር እንደሚችልም ግን አስጠንቅቀዋል። እንግዲህ የሚወስነው የእነሱ እንቅስቃሴ ነው ማለት የዛኛው እንቅስቃሴ ይጎዳናል ብለን ባመንለት እንጨርሳለን። አይጎዳንም ዝም ብሎ እዛው ቢቆይ ምንም ሊያደርግ አይችልም ብለን ባመንበት እንዳሁኑ እንቀጥላለን። ስለዚህ የሚወሰነው በሻዕቢያ፣ ኳሱ ሁልጊዜ እንደምንለው ኳሱ ሻዕቢያ እግር ስር ላይ ነው ያለው። ይህን ኳስ ወደ ኢትዮጵያ አለመምታት ለሱ ጥሩ ነው የሚሆነው። ወደ ኢትዮጵያ የሚመታና ኳሱ ወደኛ ድንበር ወይም ወደኛ አካባቢ የሚመጣ ከሆነ ግን ተመልሶ ጎሉም ጭምር እንዳይኖር አድርገን እንሰራዋለን ነው እኛ በቲቪት ለመነጋገር አይደለም፣ ይሄን የምንለ ያለው የዓለም ህብረተሰቡ ያውቃል። ምን አይነት አቅም እንዳለን የደቡብ ሱዳንን የሰላም ሂደት በተመለከተም ኢትዮጵያ ከመንግስትም ሆነ ከተቃዋሚዎቹ ሳትወግን የማደራደር ሀላፊነቷን መወጣቷን ነው የተናገሩት ምንም ሌላ ፍላጎት የለንም በቀጠናው የተለያዩ ሀገሮች የተለያዩ ፍላጎት አላቸው አንዳንዶቹ በኢጋድ ውስጥ ያሉ ሀገሮችም ከመንግስት ጋር ወግኖ የሚሰሩ እንዳሉ እናውቃለን ረባካችሁ ተዉ እንላቸዋለን አንዳንዶቹ ከተቃዋሚው ጋር ወግኖ የሚሰሩ አሉ ረባካችሁ ተዉ የሚቀድሞ የደቡብ ሱዳን ህዝብ ነው መሆን ያለም እኛም መወገን ያለብን ከደቡብ ሱዳን ህዝብ ጋር ነው ከዚህም ወይም ከዛም ወገን መሆን የለበትም ብለን በተከታታይ ሰርተናል። እያገሮቹ እየተጓዝን ማለት ነው። መንግስት ወግናል እያጠፋ ነው፣ ህዝቡን እየጎዳ ነው ስንለ ደንገጥ ብሎ ይመለሳል። ያኛውንም ተቃዋሚ ወግናል፣ ህዝቡን እያጠፋ ነው ስንለው ደንገጥ ብሎ ይመለሳል። ዞሮ ዞሮ ሁሉም መጥቶ እኛ ባልነው መንግስትም የወገነው የእኛ ጎረቤት ሀገርም፣ ሌሎች ጎረቤት ሀገሮችም፣ ተቃዋሚ የወገነው ጎረቤት ሀገሮችም ዞሮ ዞሮ መጥተው ኢትዮጵያ ባስቀመጠችው አቅጣጫ ሁለቱም እንዲፈርሙ አድርገዋል። የደቡብ ሱዳን የሰላም ስምምነት በወረቀት ላይ ብቻ እንዳይቀር ለተግባራዊነቱ መስራታቸውን እንደሚቀጥሉም የወቅቱ የኢጋድ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ጠቁመዋል። ጠቅላይ ሚኒስትሩ በሌሎች ርዕሰ ጉዳዮች ላይ የሰጧቸውን አስተያየቶች ከተጨማሪ ትንታኔ ጋር ልመለስባቸው ሞክራለሁ። እስክንድር ሊመለስባቸው የሞከራቸውን ዘገባዎች አሰናድተዋል። ጠቅላይ ሚኒስትር ኃይለማርያም መንግስታቸው ከመገናኛ ብዙኃን ጋር ለመስራት አለው ባሉት በዚህ እቅዳቸው ዙሪያ የመገናኛ ብዙኃኑ አባላትም ምላሽ ሰጥተዋል። እንሆ። በጣም አመሰግናለሁ ስለ ጊዜ። ጌታቸው ወርቁ የሳምንታዊው የኢትዮ ምህዳር ጋዜጣ ዋና አዘጋጅ፣ እንደሰማኸው የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከሀገር ውስጥም ሆነ ከውጭ ሀገር የመገናኛ ብዙሀን ጋር ለመስራት በፓርቲ ጉባኤያቸው ጭምር መወሰናቸውን ገልጸዋል። ኃላፊነት በተሞላበት ሁኔታ እስከሄድን ድረስ ሁላችንም ተጠቃሚ እንሆናለን ብለዋል። ጠቅላይ ሚኒስትሩ ሰሞኑን ከኢትዮጵያ ቴሌቪዥን ወይም ከኢትዮጵያ ብሮድካስቲንግ ኮርፖሬሽን እና ከዛም ኤስኤም ጋር ባደረጉት ቃለ ምልልስ ይህንን አስተያየት እንዴት አየው? መጀመሪያ አስተያየቱም እኔ ቀደም ሲል ጀምሮ በኢህአዴግ ጉባኤ ይህን ውሳኔ ሳሳልፍ ቀጥሎም ጠቅላይ ሚኒስትሩ እንደዚሁ ለአዲስ ዓመት ዋዜማ ላይ ባደረጉት ንግግርም ላይ ይህንኑ እንደዚ አካተው ነበረ። በተለይ የምርመራ ጋዜጣ ጋዜጠኝነት ያስፈልገናል፣ ስለዚህ እናበረታታለን የሚል ነገር ነበረ። እንዲሁ ታስታውስ እንደሆነ የፕሬዚዳንቱን የፓርላማ መስፈቻ ንግግር ላይ ይኸው ሀሳብን ገብቶ ነበረ እና እኛ እንግዲህ እንትን ነን፣ ተስፈኛ ነን። በአዎንታዊ ጎኑ ነው የምናየው። ተጨባጭ ሁኔታውን ወደ ኋላ ላይ ሁላችንም የምናየው ይሆናል። ንግግሩን ግን በተስፋ እና በአዎንታዊ ነው የምናየው። ጌታቸው እዚህ ላይ ለምሳሌ እንዲሞሉ የምትጠብቋቸው ክፍተቶች ምንድን ናቸው? ይሄንን እንግዲህ ጠቅላይ ሚኒስትር ንግግር ወይም ፓርቲያቸው በጉባኤው እየደረሰበትን ውሳኔ ተከትሎ መረጃ ከማግኘት አንጻር እንዲሞሉ የምጠብቋቸው ክፍተቶች፣ እንዲቀረፉ የምትጠብቋቸው ችግሮች ምንድን ናቸው? እንግዲህ አሁን የመንግስትን ቃል እንደ ተስፋ ይዘን በተግባር እንዲሟሉልን የምንጠብቀው አንደኛ ሙያው በነፃነት ሊከወን የሚችልበትን አትሞስፌር ወይም ምህዳር መንግስት ፈታ ፈታ እንዲያደርገው ነው የምንጠብቀው። አንደኛው እሱ ነው። ቀጥሎ ደግሞ መረጃ የማግኘት በተለይ ከመንግስት ተቋማት አካባቢ፣ ከመንግስት ባለስልጣናት አካባቢ መረጃ ለሁሉም ማለት ነው ኖት። ይሄ ለተመረጡ የመንግስት ሚዲያዎች ብቻ ሳይሆን ወይም መንግስት ለመረጣቸው ብዙሀን መገናኛዎች ብቻ ሳይሆን በህጋዊ መንገድ ተመዝግበው እውቅና አግኝተው ፈቃድ አግኝተው ለሚሰሩ ሚዲያዎች ወይም ብዙሀን መገናኛዎች በሙሉ መረጃ ማግኘት መብት ለሁሉም እኩል እንዲተገበር እንጠብቃለን። አሁን ለእኛ እንደ ኢትዮ ምህዳር ያለፉት ሶስት አመታችን፣ አሁን ወደ አራተኛ ዓመታችን እየመጣ ነው። ብዙ ውጣ ውረድ አልፈናል። መረጃ ለማግኘት አሁኑ ሁለት አመት እንደዚህ አልፎናል። መንግስት በሚጠራቸው የፕሬስ ጉባኤ ላይ አይጠሩም ከዛ ውጭ አድርገውናል። እንደገናም ዜናም ሰርተን ባላንስ አድርገን ባላንስ እንድናደርግ ስንደውል ኢንተርቪው ሚዛናዊ ለማድረግ ስትደውል ለማድረግ ማለት ነው ስንደውል ህዝቦቹ ፈቃደኞች አይደሉም። ስለዚህ ያም ሁኔታ አብሮ እንዲቀረፍ ነው የምንጠብቀው። ሌላኛው ደግሞ ተዘዋዋሪ ጫና ብዙሀን መገናኛው በተለይ ጋዜጦች ላይ የግል ጋዜጦች ላይ ያለው በህትመት አካባቢ ላይ ያለው ችግር ነው። ብርሃን እና ሰላም ማተሚያ ቤት እንግዲህ እኛን ገና ከመጀመሪያው ነው አላትምም ብሎን ሁሉን ነገር አሟልተን አስቀብተን ካልን በኋላ ስታንዳርዱ ውሉ ካልፈረማችሁ ብሎን፣ ያንን አንፈርምም በዋቢ አሳታሚዎች ማህበር በኩል እየተወያየንበት ያለ ጉዳይ ስለሆነ ልክ እዛ ማህበር ውስጥ እንዳሉት ሁሉ እኛንም አስተናግዱን፣ ወደፊት በማህበራችን በሚወሰነው ውሳኔ እንቀጥላለን ብለን አናትማችሁም ብለውን በውድ ነው በግል ማተሚያ ቤት የምንታተመው። ይህም አንደኛው ጫና ነው። ብዙ እንግዲህ የግል ሚዲያ አሁን ያለው የትመት እንትን በትናንሽ ማተሚያ ቤቶች ነው ያለን። ይህን ቀናችንን ይበላናል፣ የስራ ቀን ያሳጥርብናል፣ ገንዘቡን ውድ ያደርግብናል እና ይህም ፕረሱ እንዳያድቅ ከሚያቀጭጩት ምክንያቶች አንዱ ነው። ሌላኛው እንደዚሁ ደግሞም አሁን ባለው ሁኔታዎች እንዲቀረፉ ተስፋ የምናደርገው የታሰሩ ጋዜጠኞች አሉ፣ የተዘጉ ሚዲያዎች አሉ ሁኔታዎች እነሱንም ያካትታል። በምህረትም ሆነ በምን የታሰሩም ጋዜጠኞች ሁሉም የሚፈታሉም ብለን እንጠብቃለን። እንግዲህ ይህን እንዲስተካከል አንዱ ምኞታችን ነው። ጌታቸው ወርቁ የሳምንታዊው የኢትዮ ምህዳር ጋዜጣ ዋና አዘጋጅ፣ በጣም አመሰግናለሁ ስለ ጊዜ። በአሜሪካ ድምጽ ሬዲዮ አመሰግናለሁ። በቀጣይነት ያነጋገርኩት ኡመር ረዲን ነው። የተለያዩ የውጭ መገናኛ ብዙኃን በዘጋቢነት ይሰራል፣ እንደዚሁም በህዝብ ግንኙነትና በሚዲያ ግንኙነት አማካሪነትን ያገለግላል። በጣም አመሰግናለሁ ኡመር ስለጊዜ። እንዴት አየኸው ይሄንን የጠቅላይ ሚኒስትሩን አስተያየት? ኢትዮጵያ በመሰረቱ በወረቀት ላይ የሚቀመጡ ነገሮች፣ በስብሰባ ላይ የሚወሰኑ ነገሮች ችግር የለባትም። በተግባር የማዋል ጉዳይ ነው። ተግባር ሲውል የምናየው ነገር ይሆናል። ያድ ይሄ ደግሞ ጥሩ ጅምር ነው ብዬ ነው መወስደው ነኝ ጠቅላይ ሚኒስትሩ የተናገሩት በተግባር የሚውል ከሆነ አሁን አንተ እንዳልከው እንዲሞሉ የምጠበቃቸው የምጠብቃቸው ክፍተቶች እስካሁን መረጃ ከማግኘት አንጻር የነበሩ ችግሮች ምንድን ናቸው በአንተ እይታ? አሁን ለምሳሌ በማንኛውም የመንግስት መስሪያ ቤት የሚገኙ በኃላፊነት ላይ የሚገኙ ሰዎች ስለ መስሪያ ቤታቸው ስላለባቸው ኃላፊነት በቂ እውቀት ይኖራቸዋል ተብሎ ነው እዛ ቦታ ላይ የተቀመጡት እና ከዛ በመነሻ አድርገህ አንድ ጋዜጠኛ እኔ እንደ ጋዜጠኛ ደውዬ ስለ መስሪያ ቤታቸው እነሱ የሚመለከታቸው ጉዳይ ስጠይቃቸው ቢያንስ ቢያንስ የተወሰነ ጊዜ ስጠኝ ብሎ መልሰህ ደውልልኝ ብሎ ከዛ መልሶ መንገር ሲመቻል አንድ ነገር ነው። ሲሆን ሲሆን ደግሞ በጣም ተመራጭ የሚሆነው አውቶማቲክ ወደ ምላሽ መስጠት መቻል። ምክንያቱም በእነሱ ኃላፊነት ዙሪያ ያለ ጉዳይ ነው። እስካሁን ድረስ ይሄ የለም። በአብዛኛው የሚደረገው ምንድን ነው? አቮይድ ማድረግ ነው፣ መሸሽ አይነት ነገር። አንዳንዴ ደግሞ በጣም ኢንትሮጌሽን የሚመስል ጥየቃ ከሬጅ ለማድረግ የመሞከር መልስ ከመስጠት ይልቅ። ስለዚህ ይሄ አንድ ቢሻሻል ብዬ የማስበው ነገር ነው። ሁለተኛ በእንደ ውጭ ሚዲያ እንደሚሰራ ወኪል ደግሞ ሚቲንግ ሳስበው ለምሳሌ በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በኩል ፍቃድ ተሰጥቶ የሚሰራ አንድ ጋዜጠኛ በሀገሪቱ ውስጥ የተወሰኑ በሕግ የተከለከሉ ነገሮችና ቦታዎች ካልሆኑ በስተቀር በዛ መታወቂያ ተንቀሳቅሶ መስራት መቻል አለበት እና አንዳንድ ጊዜ ይሄንን መታወቂያ ይዘህ በትክክል ተንቀሳቅስ መስራት አትችልም። ሌላኛው ደግሞ በተጨማሪ የመንግስትም የግልም የውጭም የሀገር ውስጥም ሚዲያዎችን መገናኛ ብዙሀንም ብለው ነው ጠቅላይ ሚኒስትሩ ያሉት። እንግዲህ እና ይሄንን ካሉ ዘንዳ ያሉትን ችግሮች ነቅሶ መናገር የሚችል ሚዲያን መቀበል መቻል የግድ በክፋት ተነስቶ ክፋት አስቦ እንዳደረገው መቁጠር የግድ አስፈላጊ አይደለም። በቅንነት መታየት ቢችል እና እነዚህ አይነት ነገሮች ለማሻሻል ስራን ለማሻሻል ቢወሰድ፣ አንድ ጋዜጠኛ እንደዚህ እንደዚህ ችግር አለ፣ መንግስት እንደዚህ እንደዚህ ችግር አለበት ብሎ ሲናገር ያንን ወስዶ ማሻሻል። ይሄ ደግሞ ለግል ሚዲያና ለውጭ ሚዲያ ብቻ ሳይሆን ለመንግስት ሚዲያዎችም ይህን ነገር ይጠበቅባቸዋል። ይህን ማድረግ ቢችሉ ብዬ እላለሁ። እነዚህ እነዚህ ቦታዎች ላይ መሻሻል ያስፈልጋል ብዬ እላለሁ። በእኔ ግነት በጣም አመሰግናለሁ። ስለ ጊዜ፣ በአሜሪካ ድምጽ ሬዲዮ አድማጮች ነው። በጣም አመሰግናለሁ እስክንድር ስሬው ለሰጠህን እድል በጣም አመሰግናለሁ። እስክንድር ሌላ የመጨረሻ ዘገባም አለው። በተመሳሳይ በኢትዮጵያ የሚሰራ ሌላ የውጭ መገናኛ ብዙኃን ባልደረባ በጠቅላይ ሚኒስትሩ ሀሳብ ላይ አስተያየት ጠይቋል። የብሉምበርግ ኒውስ ዘጋቢው ዊሊያም ዴቪድሰን አዎ፣ አዎንታዊ እርምጃ ይመስለኛል። መንግስት ከጋዜጠኞች ጋር ተባብሮ ቢሰራ አዎንታዊ ስለሆኑ የልማት ስራዎችም በትክክለኛው መንገድ ለህዝብ መግለጥ ይቻላል። ጋዜጣዊ መግለጫዎችን ማድረግ፣ ጋዜጠኞችን መጋበዝ፣ ጋዜጠኞች በአገሪቱ ዙሪያ ተዘዋውረው እንዲሰሩ መፍቀድ ለመንግስትም ለአገርም ጠቃሚ ነው። ነገር ግን ይህ አሁን ጠቅላይ ሚኒስትሩ የተናገሩት ስራዬ ላይ ሲውል ነው በእውነት መተግበሩን የምናውቀው። ከመንግሥት ባለስልጣናት ወይም ተቋማት መረጃ ማግኘት ምን ያህል አስቸጋሪ ነው ብለህ ታምናለህ? ሲል እስክንድር ላቀረበለት ጥያቄ ዊልያም ዴቪድሰን ሲመልስ ኢትዮጵያ እኔ እንደምገምተው ኢትዮጵያ አሁን መረጃ የሚያጋራ ህብረተሰብ ያላት ሀገር አይደለችም። እዚያ ደረጃ ላይ አልደረሰችም። ባህል ይሁን መንግሥት ምን እንደሆነ ባላውቅም፣ ጠንከር ያለ መረጃ የማሰራጨት ልምድ የለም በአገሪቱ። እስክንድርን፣ ለሁሉን አቀፍ ዘገባው አመሰግናለሁ። አድማጮች፣ ወደ ምሽቱ መጨረሻ ዘገባ ወይም ርዕስ ልውሰዳችሁ። ተከታዩ ታዲያ በትናንትናው ምሽት የመጀመሪያውን ክፍል ያሰማናችሁ ዝግጅት ነው። ኢትዮጵያ ውስጥ በእስር ላይ የሚገኙትን ዶክተር ፍቅሩ ማሩን ይመለከታል። ሰለሞን አባትን ያዘጋጀው ፕሮፌሰር ዊክላንድ ላርስ አዲስ የልብ ሕክምና ሆስፒታል ሲቋቋም ድጋፍ ከሰጡ በሙያቸውም እንደ ግብረ ሰናይ ግለሰብም ለጥንካሬው አስተዋጽኦ ካደረጉ ሰዎች አንዱ ናቸው። ይስ አዎ ለመጀመሪያ ጊዜ ስንነሳ ተሳተፊያለሁ። የሕክምና ማሽኖቹን ስንረዳ በመሳሰሉት። አዎ ከተለያዩ የስዊድን ሆስፒታሎች አሮጌ መሳሪያዎችን ለማግኘት አስተባብሬያለሁ። ዶክተር ፍቅሩ ከታሰሩ በኋላ ፕሮፌሰር ላርስ ወደ ኢትዮጵያ አልተመለሱም። ዶክተር ፍቅሩ ስላሉበት ሁኔታና ስለ ተፈጠረው ሁሉ ያውቁ እንደሆነ ጠየኳቸው። Yeah, አውቃለሁ ስለ ቦርሳዎቹ ስዊድን ውስጥ አገልግሎት ላይ እየዋሉ በልብ ቀዶ ሕክምና ወቅት ለመሳሪያ የምንጠቅምባቸው ቢልቃጦች ወይም ቲዩቦች ናቸው። እኔ በነጻ ያገኘኋቸው ከዩኒቨርሲቲ ሆስፒታሉ የተሰጡኝ ቲዩቦች ናቸው። ወደ ሆስፒታሉና ወደ ዶክተር ፍቅሩ ጤና ደግሞ መለስ ብለን ጥቂት እንመልከት የአዲስ የልብ ህክምና ሆስፒታል ምክትል ዋና ዳይሬክተር አቶ ሙላቱ ሲሳይን አግኝቻለሁ። በቅድሚያ እስኪ ዶክተር ማሩ ስላሉበትና ስለ ጤናቸው ይንገሩኝ። የጤናቸው ሁኔታ እንግዲህ በክትትል ላይ ያንን ፍቃድ አግኝተው ክትትል እንደሚያደርጉ አውቃለሁኝ ከዚህ በላይ ብዙ መረጃ የለኝም። ግን ያሉበት ሁኔታ ጥሩ ነው ብሎ ለመናገር ያስቸግራል። የህጉ ሁኔታስ እንዴት እየሄደ ነው? እርስዎ በቅርብ ይከታተላሉ። ከዚህ ከሆስፒታልም ጋር በአመራር ደረጃ ያሉ ሰው ስለሆኑ ከአንዴም ሁለት ጊዜ በፍርድ ሂደታቸው ላይ ተገኝቼ የፍርዱንም ሂደት ለማየት ሞክሬ ነበር። ከቀጠሮ ቀጠሮ ነው የሁለት ሶስት ቀጠሯቸው የነበረው ተሰጠ፣ ብይን የለም፣ ይቀርባሉ ቀጠሮ ነው የነበረው። ያየሁት ሁኔታ እና እሳቸው ጉዳዩ ተለይቶ እንዲታይላቸው አቤቱታ ሲያቀርቡ ሰምቻለሁ። ምን ማለታቸው፣ እነ ተብለው ነው የተከሰሱት እና አዎ በሌሎች መዝገብ እነሱ ጋር እነ ተብሎ መከሰስ የለብኝም በዛም መታየት የለበትም እኔ ጉዳይም ከታየ ለብቻ መታየት አለበት ብሎ አቤቱታ ሲያቀርቡ ሰምቻለሁ። በቀረበ እዛ በነበርኩበት ከቡድን ክሱ የእኔ ጉዳይ መውጣት አለበት ነው የሚሉት። አይመሳሰልም። ስለዚህ ከቡድን ክሱ ለብቻዬ ተነጥሎ መውጣት አለበት። እንደዚሁ አግኝተዋቸው ያውቃሉ? ከታሰሩ በኋላ ዶክተር ፍቅሩን አንድ ቀን አግኝቻቸዋለሁኝ። እኔም ድሮ በአንድ ቦርድ አባል ሆነን ሰርተናል። የነበራቸው ኢነርጂ የነበራቸው ሀይል ብቻ ኤሊትልቪት ስትሮንግ ናቸው፣ በጥሩ ሁኔታ ላይ ናቸው። ግን ከዛ ቀንሰዋል ሊ ጉዳት ይታየኛል። ግን መቼም እዛና ውጭ ያለን ሰው አንድ አድርጎ ማየት ከባድ ነው። እንዲም ስትሮንግ ነው ብሎ ማለት ይቻላል። ያንን ያለበት ሁኔታ የተገናኛችሁ ጊዜ ምን ተባባላችሁ? ምን አልሆት? ተስፋ ያደርጋሉ እንደሚወጡ ብዙ ያወራ ነው። ስለ ስራው ነው፣ ከስራው ጋር በተገናኙ ነገሮች፣ በስራው ዙሪያ ያሉትን ነው እንጂ በእንደዚህ አይነት ነገሮች ላይ አልተወያየንም። በስለ ሕጉ ዙሪያ በስርዓቱ ዙሪያ እንደው እርስዎ አስተዳዳሪም ስለሆኑ ማለት ዳይሬክተርም ስለሆኑ የሆስፒታሉ ቀርቦባቸዋል በተባሉ ከተባሉ ክሶች ጋር በተያያዘ የሚያውቁት ነገር አለ እንዴ? እርስዎ ኦፊሻሊ የተከሰሱባቸውን ጉዳዮች አናውቅም። ግን እዚህ አካባቢ ኢንፎርማሊ ዲስከስ እናደርጋለን። በምናደርግበት ጊዜ ግን ጀስት ይዘው ሲገቡ ተገኙ የተባሉ እቃዎች ኤኒባዲ ይዟቸው የሚገባዎች እንደሆኑ ነው የማውቀው። ግላቦች ናቸው። የኦፕን ቸስት ሰርጀሪዎች ሲሰሩ፣ ደረት ተከፍቶ የልብ ቀዶ ጥገና ሲደረግ የሚገለገሉባቸው የእጅ ግላቦች ናቸው። ጓንቶች፣ የእጅ ጓንቶች ናቸው። ከእነሱ ጋር ፍሪንጆች አሏቸው። ለዛው የተለያየ መድኃኒት መስጫ ነው። እና እንዲህ አይነት ሴቶች ናቸው። እኔ ከዚህም አዲስ ልብ ህክምና ምናምን ከመግባቴ በፊት ላለፉት አምስትና ስድስት አመታት በህክምና ዙሪያ ነው ያሉትንም ህጎች አውቃቸዋለሁ። ብዙ የህክምና እቃዎችና መድኃኒቶች ከቀረጥ አልባ በሚባል ደረጃ የሚገቡ ናቸው። ቀረጣቸውም ይህን ያህል የሚነካ አይደለም። ስለዚህ ከጉሙሩክ ባለስልጣኖች ወይም ሰራተኞች ጋር ግንኙነት ሊያስፈጠር የሚችል ሁኔታ የለውም። መድኃኒት ከቀረጥ ነጻ የሚገባ ቁሳቁስ ነው። የህክምና እቃ አምስት ፐርሰንት ነው ታክሱ እና ያን ያህል ለዛ ግንኙነት የሚያበቃ የታክስ ሬትም የለውም እና እኔ እንዴት አንድ አልገባኝም። የተባሉትን ዕቃዎች በእርዳታ ያሰባሰብኩት እኔ ነኝ ወዳሉኝ ወደ ፕሮፌሰር ላርስ ወደ ስዊድን ደወልኩኝ። ለመሆኑ የተያያዙትን የህክምና መገልገያዎች ዋጋ ያስታውሱ ከሆነ ምን ያህል ይሆናል አልኳቸው። አነስተኛ ዋጋ ያላቸው ናቸው። እኛ እኮ ወጣም ወረደ የምንጥላቸው ናቸው። ክቡራትና ክቡራን አድማጮች የአሜሪካ ድምፅ ራዲዮ ጣቢያ ከሰኞ እስከ ዓርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚሰራጨው ልዩ የግማሽ ሰዓት ስርጭታችን ሊጠናቀቅ ነው። እዚህ ባሉ ባልደረቦችና በዘጋቢዎቻችን ስም ለምሽቱ ሶስት ሰዓት በቀጠሮ በ1922ና 25 ሜትር ባንዶች ሰፋ ያሉ በርከት ያሉ የወቅታዊ ዘገባዎች ይዘን እንደምንመለስ በቀጠሮ ልሰናበት ነው። አስተናግድ ኳቸዋለሁ ከበደ ፕሮግራሙን ከመራችልን ጽዮን ግርማ እና ከስርጭት መሐንዲሱ ስኬፕ ስስክ ጋር በመሆን ነው። በዚህ በተከታዩ ዜማ እስከ ምሽቱ አንድ ሰዓት ተኩል በዚሁ እንሰናበት። ሶስት ሰዓት ላይ እንገናኝ። ወደ ምሳር ቅጠሉ Agradece a sua presença, a